ያለፈውን ሳምንት የፓሪስ የአየር ንብረት ተመልካች ጉባኤ ድርድርን ለሚገመግም ባለፉት ቀናት በርካታ አወንታዊ ስምምነቶች ላይ ተደርሷል ማለት ይችላል። የጀርመን የግሪን ፒስ ተጠሪ ማርቲን ካይዘር፣ ዋናዎቹ ድርድሮች ግን ገና ናቸው ይላሉ። ለውይይቱ የቀረቡት ከ2500 የሚበልጡ ጥያቄዎች ነበሩ። አሁን ግን ወደ 567 ዝቅ ተደርገዋል። በርካታ የመፍትሄ ሀሳቦችም ተሰንዝረዋል። ይሁንና አሁንም ብዙ ምላሽ ያላገኙ ጥያቄዎች አሉ። በተለይ ከደሴት ሀገራት የቀረቡትን ጥያቄዎች የአየር ንብረት ጥበቃ ተመራማሪ ሬጊነ ጉንተር ያወድሳሉ። ተጎጂዎቹ ሀገራት መጥፊያችንን ለሚያረጋግጥልን ነገር ለምን ሲባል ተስማምተን እንፈርማለን? ሲሉ ድምፃቸውን ከፍ አድርጎ በማሰማት አስጠንቅቀዋል። እስካሁን እንዲህ በግልጽ ተነግሮ አያውቅም። ለነገሩ አስፈላጊ ነበር። በበለጸጉና በመበልጸግ ላይ ባሉ ሀገራት መካከል አሁንም የውጭ ጉዳይ ላይ ከስምምነት አልተደረሰም። የበለጸጉት ሀገራት በአመት ከ80 እስከ 90 ቢሊዮን ዩሮ ለመለገስ ቃል ቢገቡም በመበልጸግ ላይ የሚገኙት ሀገራት አሃዙን በስጋት ነው የሚመለከቱት። በጉባኤው ላይ ራሳቸውን የደሃ ሀገሮች ተወካይ አድርገው ያቀረቡት የህንዱ የአካባቢ ጥበቃ ሚኒስትር ሀብታም ሀገሮች ግዴታቸውን ከፍለው እንዲወጡ አሳስበዋል። ቻይናም ብትሆን ከነዚሁ ተርታ ትሰለፋለች። ፈጣን እድገት በማስመዝገብ ላይ ያለችው ቻይና መጠነ ሰፊ በካይ ጋዝ በመልቀቅ ለአየር ብክለት አስተዋጽኦ ብታደርግም ተጠያቂዎቹ ምዕራባውያን ናቸው ስትል ነው የምትከራከረው። በአንድ ነጥብ ላይ ግን ቢያንስ የበለጸጉት ሀገራት ከጋራ ነጥብ የደረሱ ይመስላል። ይህም የሙቀት መጠን እንደታቀደው ከሁለት ዲግሪ ሳይሆን ከአንድ ነጥብ አምስት ዲግሪ እንዳይበልጥ ገደብ ለማስቀመጥ ነው። የፓሪሱ ጉባኤ ዋና ዓላማ ግን ሊማ ፔሩ ላይ የተወሰነውን የሙቀት መጠን ከሁለት ዲግሪ እንዳይበልጥ የሚለው ነው። ይሁንና እስካሁን ቃል የገቡት ይህንን ቁጥር ቢያንስ በ50 በመቶ ጥሰዋል። ይህ ለቱቫሉ የፓሲፊክ ደሴት ጠቅላይ ሚኒስትር እኔሌ ስፖዋንጋ ፍጹም ተቀባይነት የሌለው ነው። ለውጡን እያየነው ስለሆነ ትልቅ ዋጋ መክፈል ጀምረናል። ከደሴቶቼ ሦስቱም ያለ ምግብ ያለ ንጹህ ውሃ ይገኛሉ። የግብርና ሰብሎች በሳይክሎን ፖም አውሎ ንፋስ ወድመዋል። ይሄ ማስጠንቀቂያ ነው ብሎ አያምኑም። ማንኛውም የሙቀት መጠን መጨመር ትልቅ ቀውስ ነው የሚሆነው። በዚህ አባባል የጀርመን የአካባቢ ጥበቃ ሚኒስትር ይሁን ፍላስፓርትም ይስማማሉ። ስለ የሙቀት መጠን እቅዱ ሲያወሩ ትናንሽ ደሴቶችንም ከግንዛቤ በመክተት ነው። Wir haben uns ja auf die zwei Grad in Lima verständigt. Das ist das, was wir erreichen. Lima የዓለም የሙቀት መጠን ከሁለት ዲግሪ እንዳይበልጥ በሚለው ተስማምተናል። አሁን ማድረግ የምንፈልገውም ይህንኑ ነው። ሆኖም ሁለት ዲግሪውም ቢሆን እነዚህን ሀገራት ከከፍተኛ የተፈጥሮ አደጋ እንደማያድናቸው ነው። ከዚህም ጋር አንድ የተጣመረ ነገር ማስተዋል ይቻላል። ሁለቱን ዲግሪ በአንድ ነጥብ አምስት መተካቱ አሳማኝ አይደለም። ምክንያቱም ይህንን ለማድረግ ሌሎች ቴክኖሎጂዎችን መጠቀም ያስፈልጋል። ይህንን ደግሞ ብዙዎቹ አልተቀበሉትም። ፊን አሌ በዚሁ የአየር ንብረት ጉባኤ የመጀመሪያ የስብሰባ አጋማሽም ኢትዮጵያን ጨምሮ አስር የአፍሪካ ሀገሮች 31 ሚሊዮን ሄክታር የተራቆተ መሬትን መልሶ ለማልማት ቃል መግባታቸው ተሰምቷል።